ባለፈው ሳምንት አሜሪካ ብሪታንያና አውስትራሊያ ደረሱበት የተባለው አዲስ የመከላከያ ውል በመጻሩ አውኩስ በአውሮፓ ሕብረት በተለይም በፈረንሳይ ቁጣን ቀስቅሷል። ሦስቱ አገሮች የደረሱበትና ባለፈው ሐሙስ ይፋ የሆነው የትብብር ውል የአውስትራሊያን የባህር ኃይል በኒውክለር የሚያስታጥቅና በሦስቱ አገሮች መካከል የመከላከያ ሽርክና የሚፈጥር ነው። የሦስቱ አገሮች መሪዎች በጋራ በሰጡት መግለጫ ስምምነቱ የጋራ ጥንካሬያቸው ምንጭ በመሆን እንደሚያገለግልና ትብብራቸውንም ወደ ላቀ ደረጃ ከፍ የሚያደርገው እንደሆነ ገልጸዋል። ሆኖም ግን ስምምነቱ በቻይና እንደ ስጋት ተቆጥሮ የተወገዘ ሲሆን፣ አውሮፓውያን በተለይም ፈረንሳይ ደግሞ ከፍተኛ ክህደት እንደተፈጸመባቸው ነው የቆጠሩት። አውስትራሊያ ይህን ውል ከብሪታንያና አሜሪካ ጋር የፈጸመችው ቀደም ሲል በዘጠና ቢሊዮን ዶላር 12 የኒውክለር አረር የታጠቁ የጦር መርከቦችን በፈረንሳይ ለማሰራት የገባቸውን ውል በማፍረስና ይህንንም ለፈረንሳይ ሳታሳውቅ ነው። ስምምነቱ የተፈረመውም በዋናነት ወዳጅና አጋር ከሆነችው አሜሪካ ጋር መሆኑ ፈረንሳይን ብቻ ሳይሆን የአውሮፓ ህብረትንም አስቆጥቷል። የፈረንሳይ የውጭ ጉዳይ ሚኒስትር ሚስተር ዣን ዩሪስ ድሪያን ድርጊቱን ከጀርባ የመውጋት የክደት ድርጊት ሲሉ ገልጸውታል። ፈረንሳይ በአውስትራሊያና አሜሪካ የሚገኙትን አምባሳደሮቿን ወደ አገሯ በመጥራት ተቃውሞዋን ገልጻለች። ፈረንሳይ ከአሜሪካ ጋር ግንኙነት ከመሰረተችበት ዘመን ጀምሮ አምባሳደሯን ለተቃውሞ መግለጫ ስትጠራ ይህ የመጀመሪያው ሲሆን ይህም የሁለቱ አገሮች ወዳጅነትና መተማመን የወረደበትን ደረጃ የሚያመላክት ነው ተብሏል። ከዚህ በተጨማሪም ፈረንሳይ በቀጣይ በአውስትራሊያ ላይ የምትወስደው ሕጋዊ እርምጃ ሊኖር እንደሚችል የሚገመት ሲሆን ከአሜሪካ ጋር ያለውን ግንኙነት ግን ብቻዋን ሳትሆን የአውሮፓ ህብረትም እንደገና ሊመረምረው እንደሚገባ እንደምትጠይቅ ነው የሚገመተውና እየተሰማም ያለው። የሦስቱ አገሮች ስምምነት ከፈረንሳይ ብቻ ሳይሆን ከሌሎች የአውሮፓ ህብረት አገሮች ጀርባ መፈረሙ በጋራ የመከላከያ ድርጅታቸው ኔቶ የአውሮፓ ህብረትና አሜሪካ እንዲሁም የህብረቱና አውስትራሊያ የንግድ ግንኙነቶች ላይ ተጽዕኖ እንደሚኖረው ግልጽ ነው። ከወዲሁም የአውሮፓ ህብረት ሹማምንትና አባል አገሮች ዩኤስ አሜሪካ ስለፈረመችው ውልና አውስትራሊያም ከፈረንሳይ ጋር የገባችበትን ውስ ላፈረሰችበት ሁኔታ ማብራሪያ እንዲሰጡ እየጠየቁ ነው። የኮሚሽኑ ፕሬዚዳንት ኡርሱላ ቮንደር ላይን በዚህ ስምምነት ላይ ማብራሪያ ሳይሰጥ ከነዚህ ሀገሮች ጋር ወደ ሌላ ተግባር መግባት እንደማይቻል ነው ያስታወቁት። ስምምነቱ አንዷን አባል ሀገራችንን ተገቢ ባልሆነ ሁኔታ ያስተናገደ ነው። ይህ ለምንና እንዴት ሊሆን እንደቻለ ማብራሪያ ሳይሰጥ ወደ ተለመደው ሥራ መግባት የሚቻል አይሆንም በማለት ሕብረቱ በተለይ ከአሜሪካና ከአውስትራሊያ ተጨማሪ ማብራሪያን የሚጠብቅ መሆኑን አስታውቀዋል። የካውንስሉ ፕሬዚዳንት ቻርለስ ሚሼልም በኒውዮርክ ለተባበሩት መንግሥታት ጠቅላላ ጉባኤ ከሚገኙበት ለጋዜጠኞች በሰጡት መግለጫ የቀድሞው ፕሬዚዳንት ሚስተር ትራምፕ አውሮፓን እንደማይወዱ በግልጽ ተናግረው ነበር እርምጃ የሚወስዱት ፕሬዚዳንት ባይደን ግን አሜሪካ ተመልሳለች እያሉ ያንኑ የአሜሪካ ትቅደም ፖሊሲን ነው የሚያራምዱት ሲሉ ተሰምተዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮችም በኒውዮርክ ከሚካሄደው ጠቅላላ ጉባኤ ጎን ተሰብስበው ሶስቱ ሀገሮች በደረሱበት የመከላከያ ውሉ ላይ ያላቸውን ቅሬታ ለፈረንሳይ በሰጡት ድጋፍ ገልጸዋል። ህብረቱ በቀጣይ ሊወስድ ስለሚችለው እርምጃም በሚቀጥለው ወር የመጀመሪያ ሳምንት ላይ በሚደረገው ስብሰባ ውይይት እንደሚደረግበት የተገለጸ ሲሆን እስከዚያው ግን ከአሜሪካም ሆነ ከአውስትራሊያ ጋር ያሉ የንግድ ድርድሮች እንዲቆሙ ተደርጓል። አሜሪካ በቅርቡ በአፍጋኒስታን የወሰደችው የተናጠል እርምጃና አሁንም ከህብረቱ ጀርባ የፈጸመችው ውል በህብረቱና በአሜሪካ መካከል ያለውን መተማመን የሚሸረሽር ብቻ ሳይሆን ከኔቶ ውጭ የሆነና ከአሜሪካ ጥገኝነት የተላቀቀ የህብረቱ መከላከያ ኃይል እንዲገነባ የሚጠይቁትን አባል አገሮች አጀንዳ የሚያጠናክር መሆኑ የማይቀር ነው እንደ ፖለቲካ ተንታኞች አስተያየት። ገበያ ንጉሴ ለዲደብሊው ብራስልስ።